ለውጡ የአንድ ዓመት ጉዞ አገር አቀፍ ሕዝባዊ ውይይት በሚል ታዋቂ ፖለቲከኞችና የባህር ዳር ከተማ ነዋሪዎች በተገኙበት ዛሬ በባህር ዳር ተካሂዷል። በውይይቱ ከአስር በላይ የውይይት መነሻ ጽሁፎች በምሁራንና በታዋቂ ፖለቲከኞች ቀርበዋል። በዚህ ወቅት ፕሮፌሰር በየነ ጴጥሮስ እንዳሉት ለውጡ ለሀገራችን አስፈላጊና ልንጠብቀው ልንከባከበውና ልናበለጽገው የሚገባ ነው ብለዋል። ሆኖም ማህበራዊ እሴቶቻችን መሸርሸራቸውና መከባበር መጥፋቱ፣ መፈናቀልና ሰቆቃ የህዝቦቻችን መለያ እየሆኑ መጥተዋል ብለዋል። ሌላው የመወያያ ጽሑፍ ያቀረቡት የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቦያለው ሲሆኑ ለውጡ መሰረታዊ ውጤቶች ማስመዝገቡን ተናግረዋል። ታፋኝ የሆኑ እግር ጉዳያችን በከፍተኛ ደረጃ በአንድ አመት ይሳካል ተብሎ በማይታሰብ ፍጥነት የተፈቱበት ሁኔታ አለ። በጣም አስቃቂና መጥፎ ህጎች እንዲሻሻሉና ሪፎርም እንዲደረጉ መደረጉ ትልቅ ለው ታሪክ ነው። ሙቆ እና መሰረታዊ የሆነ አጅመ ተደርጎ ሊወሰድ የሚችል ነው የሚል አስተያየት አለ። ትልቁ ለሌላው ለውጥ ነው የሚለው መሰረታዊ የሆኑ የዲሞክራሲና ሰብአዊ መብቶችን ህዝቡ በህዝቡ ተተዋናኝ የሆኑ አካሎች፣ ፓርቲዎች፣ ማህበራት እና የተለያዩ ተቋሞች በነጣነት ኤክሰርሳይዝ ያደረጉ ለማለት ተችሏል። ሚዲያዎች ነው ጭምር። ታዋቂ ፖለቲከኛ አቶ ልደቱ አያሌው ግን በአቶ ዮሐንስ ሀሳብ አይስማሙም። ለውጥ መኖሩ ባይካድም መሰረታዊ ግን አይደለም ነው ያሉት። እነዚህ ሊቆጠሩ የሚችሉ በጣም ዝርዝር የሆኑ ለውጦች ለውጡን ዘላቂ ለማድረግ ረገድ ያላቸው ፋይዳ እንብዛ ነው መሰረታዊ ለውጦች ናቸው ብያ አለ። መሰረታዊ ችግር ተከትለው የመጡ ችግሮችን ነው ለውጡ አዲስ እያደረገ ያለው እንጂ የችግሩ ሰልፎ መሰረታዊ ችግር ገና አላቀሩ። አቶ ዮሐንስ የተገኘውን ለውጥ ለመጠምዘዝ የሚሞክሩ ኃይሎችን መታገል፣ የህግ የበላይነትን ማስከበርና ሰላም ማስፈን ደግሞ ቀጣይ የቤት ስራችን ነው ብለዋል። በመሰረቱ ናቶ እነዚህ ጥቂት ሙዳ ለውጡን ጥላሸት ለመቀባትና

ለውጡን ራሱ ማምጣቱ ግን ከዜሮ እንዳንጀምር ያደርገናል ሲሉ አቶ ልደቱ የኢህአዴግን የለውጥ እርምጃ ወድሰዋል። ኢህአዴግ ይህን ጉዳይ የሞት የሽረት ጉዳይ ሳያለ ይህን ለውጥ ምክት መቀበል አለብን ብሎ ራሱን መለውጥ መጀመሩ ትልቁ ትንፋሱ። በአብዮት በጥቅት ግን ኢህአዴግ ተደምስሶ ለውጥ ቢመጣ ኖሮ ህልውናችን መጠጠሉ አሳሳቢ ነበር። አንደኛ ስልጣን መመረክ የተዘጋጀ ተቃዋሚ ያህል ነበረ መጠቀሚያ ሁሉ ነበር። ሰማያ ሶስት ከዜሮ ነበር የሚጀምረው እርሾ የሚሆኑ ተቋማት እርሾ የሚሆኑ ህዝቦች። ዛሬ በተካሄደው መድረክ የለውጥ አስፈላጊነትና የዲሞክራሲያዊ ስርዓት ግንባታን የተመለከቱ ጽሁፎች ዶክተር አረጋዊ በርሄንና ኢንጂነር ይልቃል ጌትነትን ጨምሮ በሌሎች አስር ምሁራንና የፖለቲካ አመራሮች ቀርበው ውይይት ተካሂዶባቸዋል። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።